ጤናና አካባቢ ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። መቀመጫውን እዚህ ጀርመን ሀገር ቦን ከተማ ያደረገ አንድ መንግስታዊ ያልሆነ ድርጅት ስነ ምህዳርን ከጉዳት የሚጠብቁ የግብርና መፍትሄዎችን ከመላለም ሲያፈላልግ መክረሙን ከሰሞኑ ይፋ አድርጓል። በእንግሊዘኛ ምህፃሩ አይ ኤፍ ኦ ኤም የተሰኘው ይህ ድርጅት በያዝነው ጎርጎሮሳዊያን ዓመት 2017 በዓለም አቀፍ ደረጃ ባካሄደው ሶሉሽን ሰርች በተሰኘው ውድድር ከመላው ዓለም 338 ፕሮጀክቶች ተሳትፈዋል። ከፕሮጀክቶቹ መካከል የየአካባቢውን ሕብረተሰብ ባህላዊ ስልት ተጠቅመው በተለያዩ ምክንያቶች ከጥቅም ውጭ የሆኑ አካባቢዎች ያገግመው ዳግም ፍሬያማ እንዲሆን ያስቻሉ የተራቆተ አካባቢ ደን እንዲለብስ ያደረጉ፣ እንዲሁም በዘመናዊ የንብ ማንባት ስልትም አካባቢን እየጠበቁ ለበርካቶች የስራ እድልም የፈጠሩ ይገኙበታል። ከነዚህ መካከል ታዲያ አስር ብቻ ናቸው ለሽልማት የተመረጡት ከአስሩም ስድስቱ ገንዘብና ለዚሁ ሲባል የተዘጋጀ ሽልማትን አግኝተዋል ለሽልማት ከበቁት መካከል በንብ ማንባት ወጣቶች ተሰማርተው የአካባቢያቸውን ደን እየጠበቁ ማር በማምረት ገቢ ማግኘት እንዲችሉ ያበቃ ኢትዮጵያዊ አንዱ ነው የአፔስ አግሪቢዝነስ መስራችና ስራ አስኪያጅ ጆኒ ግርማ ከኬሚካል የጸዳ ማለትም ኦርጋኒክ ማር በማምረት በሚያደርገው አስተዋጽኦ የብዙዎችን ድምጽ በኢንተርኔት ማለትም ኦንላይን በማግኘት ነው የዚህ ውድድር አሸናፊ የሆነው። በነገራችን ላይ እዚህ ጀርመን ሀገር የንቦች ሕልውና አሳሳቢ ደረጃ ላይ በመድረሱ ልዩ ትኩረት ይሰጣቸው ጀምሯል። በዚህ ምክንያትም ጀርመን ከጎርጎሮሳዊ 2008 ዓ ም አንስቶ ለንቦች ጠንቅ የሆኑ ጸረ ተባይ መድኃኒቶች ጥቅም ላይ እንዳይውሉ አግዳለች። የደኑ ይዞታ ከእለት ወደ እለት እያሳሰበ ቢሄድም በደቡብ ምዕራብ ኢትዮጵያ በሚገኘው የተሻለ የደን ሀብት ታግዞ ነው የኢትዮጵያዊው የንብ ማንባት ስራ የተስፋፋው። ተሸላሚው ጆኒ ግርማ ቦን ከተማ ላይ በተካሄደው የሽልማት ስርዓት ላይ ባደረገው ንግግር ዛፍ ከሌለ ንብ የለም፣ ንብ ከሌለ ማር የለም፣ ማር ከሌለ ደግሞ ገንዘብ የለም፣ በማለት ንቧንና ማሯን የሚፈልግ ደንን መንከባከብ እንዳይረሳ ሲያሳስብ የታዳሚዎቹን ቀልብ ገዝቷል። ለዛሬ እንግዳችን አድርገነዋል። እኔ ጆኒ የሚለውን ያስኩት ጆኒ ግርማ ነው ስሜ። ለምን ጆኒ የሆነ ግን ዮሀንስ ነው፣ የራሱ ነው በቃ። ለምን እንደዛ እንዳረጉት አላውቅም። ስምን መላክ ያወጣ ሊባል እኔን ማን እንዳወጣ አላውቅም። የብዙ ሰው ጥያቄ ነው። በቅድሚያ በውድድሩ እንግዲህ ተሳትፈህ ለውጤት በመብቃትህ እንኳን ደስ ያለህ። አመሰግናለሁ። እንኳን አብሮ ደስ ያለን። ያው እናንተ መስተዋጽኦ ነበረበት። አመሰግናለሁ። ውድድሩ እንደተመለከትከው በእርግጥም ቀላል አልነበረም። ለውጤት ያበቃኝ ምንድን ነው ትላለህ? እንግዲህ በእርግጥ እውነት ነው ውድድሩ ከባድ ነበረ። ከሶስት መቶ ሰላሳ ስምንት ፕሮጀክት ውስጥ ነው በዳኞቹ ተመርጠሃል። የመጀመሪያዎቹ አስር ፕሮጀክቶች ስለገባ ከዚህ በኋላ ባለህ ኔትወርክ ፕሮሞት አድርገህ ወይ በፐብሊክ ወይ ደግሞ በዳኞቹ ከተመረጥክ የዋናው እንትን አሸናፊ ትሆናለህ እና የሚል አሳወቁኝ እንግዲህ ከዛን ጊዜ ጀምሮ እኔ ብዙ ኔትወርክም የለኝም ያሉት በማካቸው በወንድሞችም ዓለም ላይ በተለያየ ቦታ በሚኖሩ ኢትዮጵያውያንም በሌሎችም ሰዎች ፕሮጀክቱን እንግዲህ አይተው አንብበው ወደው ቦት ስላረጉ ነው። እንግዲህ እኔ በህዝብ ምርጫ ፐብሊክ ቾይዝ በሚለው ካታጎሪ ነው ያሸነፍኩትና ስለዚህ ምናልባት እንግዲህ ብዬ የማስበው እኛ ሀገር እንደሚታወቀው በገጠሪቷ አካባቢ ላይ በተለይ የተፈጥሮ ደን የምንለው ባለበት አካባቢ ላይ ይህ ተፈጥሮ ደን እየተመናመነ ነው ያለው። አሁን ይሄ ደግሞ የኔ የቢዝነስ ሀሳብ ይሄ እየተመናመነ ያለውን ደን እንዲጠበቅ የሚያደርግ እና እዛ አካባቢ ላይ ያሉትንም ስራ የሌላቸውን ወጣቶች ስራ እንዲይዙ የሚያደርግ የሚያግዝም ሀሳብ ስለሆነ ምናልባት እንግዲህ ይህ ሀሳብ ሰዎቹም ጥሩ አድርገው ያዩት ይመስለኛል ብዬ አስባለሁ። እንግዲህ አሸናፊዎቹ እየተገለጡ ሽልማቱ በሚሰጥበት ወቅት አብረን እንደተከታተል ነው። ከአሸናፊዎቹ አብዛኛዎቹ የተራቆቱ አካባቢዎች ህይወት እንዲዘሩ ያደረጉ እንቅስቃሴዎችን ያከናወኑ መሆናቸውን ልብ ያልከው ይመስለኛል። ያ አንተ የንብ ማንባት ተግባር በሚከናወንበት አካባቢ ያለው የተፈጥሮ ሁኔታ እንዴት ያለ ነው እንግዲህ እኔ ስራ የምሰራበት አካባቢ በሀገራችን የደቡብ ምዕራብ የሚባለው አካባቢ ሊባቡር ዞን አካባቢ ነው በኦሮሚያ ክልል የምሰራ ይሄ አካባቢ በተፈጥሮ ተፈጥሮ ደን ጫካ የተሞላ ነው ግን ይሄ ጫካ ከጊዜ ወደ ጊዜ የተመናመነ እየተመናመነ ነው ያለው። በእርግጥ ከመንግስትም ከመንግስታዊ ካልሆኑ ድርጅቶችም የተለያዩ እንቅስቃሴዎች ይደረጋሉ ይሄ ጫካ እንዲጠበቅ ለማድረግ። በዛው መጠን ደግሞ ከጊዜ ወደ ጊዜ እያነሰነ ያለው አርሶአደሩም የእርሻ መሬትን ማስፋት ይፈልጋል። ሁለተኛ ደግሞ አሁን ስራ የሌላቸውም ወጣቶች ደግሞ ዛፉን በመቁረጥ የማገዶ እንጨት በመሸጥ ጣውላ በመስራት እንዲህ እንዲያ ነገር ስለሚጠቀሙ ትልቅ የሆነ አስተዋጽኦ አለ፣ ደኑ እንዲመነምን የሚያደርጉ ነገሮች እንግዲህ ሌሎቹንም አካባቢዎች በሀገራችን ስንመለከት አሁን ተራቅቶ የምናያቸው በሰሜን አካባቢ የምናገኛቸው አካባቢዎች ከዚህ በፊት በደን የተሸፈኑ ቦታዎች ነበሩ። ግን ያው አካባቢ ላይ የነበረው የጥበቃ ስርዓት፣ የግብርና አካሄድ፣ የተለያዩ ተጽዕኖዎች ኖሮ ያ ደን ተመናምኖ አሁን ተራቁቶ ነው የሚገኘው። እንግዲህ ሀገሪቷ አሁን አለኝ ብላ የምታስበው ደን ያለው በደቡብ ምዕራብ አካባቢ ያለው ደን ነው እና ይሄ ደንም ካልተጠበቀ እንደ ሌሎቹ አካባቢዎች መራቆቱ አይቀርም። ምንድን ነው በእርግጥ እንደ ማር ቢዝነስ በምርት ጊዜ ዝም ብሎ ሄዶ ማር የሚመረትበት አካባቢ ማር ሰብስቦ በሸጥ መሸጥ ይቻላል። ግን ይሄ ብቻ በቂ አይደለም። እኔ ደግሞ አስተሳሰቢ ምንድን ነው ምሰራው ማር ላይ የተለያየ ታሪክ ያለው ነገር አብሬ መጨመርም ፍላጎት ስለነበረኝ ስራ የሌላቸውን ወጣቶች የንብ እርባታ በተለይ ኦርጋኒክ ማር የማብረት ክህሎትን ብሰጣቸው ባግዛቸው በማሩን ብገዛቸው እነሱም ዛፉን ይጠብቁታል ይሄንን ዛፉን ዝም ብለን ዛፉን ጠብቁ ዛፉ ካልጠበቅን አካባቢ ላይ ይሄ የሙቀት መጨመር ይኖራል ብለን ዝም ብለን ብንነግራቸው ውጤታማ መሆን አይቻልም በተቻለ መጠን አርሶ አደሩ ደኑን በመጠበቅ ምክንያት ወዲያው የሆነ በቅርብ የሚያገኝ ወይም ቤት ቤኔፊት የምንለውን ጥቅም ሊያገኝ ካልቻለ አስቸጋሪ ነው የሚሆነው ስለዚህ ለዚህ የኔ ሀሳብ ወጣቶቹን አደራጃለሁ። ከወጣቶቹ ጋር ሌሎችም አርሶ አደሮች ከኔ ጋር ይሳተፋሉ። ንባቸውን ያነባሉ፣ ማር ያመርታሉ፣ ማሩን የገዛቸዋለሁ። ስለዚህ በተዘዋዋሪ ማሩን ለማግኘት ዛፉን መጠበቅ ስለሚጠበቅባቸው ጥሩ ገበያቸው እስከተፈጠረላቸው ከተፈጠረላቸው ድረስ ዛፉን የመጠበቅ አዝማሚያቸው እየጨመረ ነው የሚመጣው በሚል አስተሳሰብ ነው ወደዚህ ሀሳብ የገባሁትና የጀመርኩትም። እንደ ፓይለትም አንድ ቀበሌ ላይ ነው ሀምሳ ወጣቶችን ጀምሬ የሰራሁት በጣም ውጤታማ ተነሳሽነታቸው፣ በጣም ደስ የሚል የበለጠ እንድሰራ በተለያዩ ቀበሌዎች እንዳሰፋው ገበያንም እንዳያሳፈው የጠቀመኝም ስለሆነ ነው በስፋት ወደዚህ ነገር ለመግባት የወሰንኩትና ይሄ ነው ያለው ሁኔታ አካባቢ ብለህ የድርጅትህ ልበለው ወይም የፕሮጀክትህ መመሪያ ዛፍ ከሌለ ንብ የለም ንብ ከሌለ ማር የለም ማር ከሌለ ደግሞ ገንዘብ የለም የሚል ነው ይህን ከአንተ ጋር የሚሰራው የህብረተሰብ ክፍል ምን ያህል ተገንዝቦታል አሁ እንግዲህ መጀመሪያ እንደ ፓይለት ከሀምሳ ወጣቶች ጋራ የስራ ስልጠናውን ስንጀምር ዋናው መሰረተ ሀሳቡ ይሄ ዛፍ ጫካው ደኑ ያስፈልገናል ህይወታችን ያስፈልገናል ብለን ደግሞ ካሰብን ከሱ ማግኘት የሚቀባንን ጥቅም እያገኘን መጠበቅ መቻል አለብን። እንደው ያለ ጥቅም ዝም ብሎ አሁን እነሱም አንዳንድ ጊዜ ዝም ብለን ደን መጠበቅ ነው መጠበቅ ነው መጠበቅ ነው፣ ምንድን ነው የኛ የተለየ ጥቅም ብሎ የሚያነሱት ነገር አለ። አሁን የአካባቢ ሙቀት መጨመር የምንለው በረጅም ጊዜ ያለው ኢምፓክት ነው። በእርግጥ እነሱም ይረዳሉ፣ ደን ሲኖርና ደን ሳይኖር ያለው ልዩነት እንዲያውም አሁን ራሱ ባለው ነባራዊ ሁኔታ የዛሬ አስር ዓመት ሀያ ዓመት ሰላሳ ዓመት ከነበረው ሁኔታ ሆነ የአካባቢ ሽማግሌዎች ሲናገሩ በጣም ለውጥ አለ። የደኑ መመናመን መምጣት የአካባቢ ሙቀቱን እየጨመረ እንደመጣ ይናገራሉ። የዝናብ እጥረቱም እየመጣ እንደመጣ ይናገራሉ። ግን ዞሮ ዞሮ አጠቃላይ አርሶአደሩ ወጣቶቹ ትልቁ አጀንዳቸው ስራ ማግኘት ለምግብ የሚሆነውን ገቢ ማግኘት ነው። እና ስለዚህ ያኛውን ነገር ዝም ብለን ብናስተምራቸው አይሄድም። ስለዚህ ከእነሱ ጋር የተግባባነት መሰረታዊ ሀሳብ ምንድን ነው? ደን ያስፈልገናል። የሚያስፈልገን ከሆነ ደግሞ መንከባከብ አለብን። ስንጠብቆ ስንንከባከበው ደኑን በማይጎዳ መንገድ መጠቀም መቻል አለብን። ስለዚህ ለዛ ደግሞ ጥሩ ጥሩ የሆነ የቢዝነስ ሀሳብ የኦርጋኒክ የንብር እርባታ የምንለው ነው። የኦርጋኒክ የንብር እርባታ ደኑ ይፈልጋል። ስለዚህ ደኑን የምንጠብቅ ማርና ምርት ማር እንሸጥ፣ ህይወታችን እንለውጥ። በዚህ መሰረታዊ ስንግባባ ይሄንን ደግሞ ለቢዝነሱ አይዲያ እንደ መፎክር የያዝ ነው። የግድ ነው። ስለዚህ እኔ ማር ፈልጋለሁ እንደ ድርጅት እናንተ ደግሞ ገንዘብ ትፈልጋላችሁ። ስለዚህ ማር የምትፈልጉ ደግሞ ከሆነ ንቦች መኖር አለባቸው። ንቦች እንዲኖሩ ደግሞ ዛፉ የግድ መኖር መቻል አለበት። የተሳሰረ ነገር ነው እና በደንብ ተግባብተን ከነኚህ ወጣቶች ጋር ውል ተፈራርመናል። ምን አይነት የግብይት ውል ማለት ምክንያቱም እዛ ቀበሌ ላይ ራሴ ትንሽ ሰርቶ ማሳያ ጣቢያ ያለኝ የኔ ንብርባታ ጣቢያ ያለኝ እዛ ላይ የመጡ ስልጠና ያሰ የንብርባታ ስራ ወቅታዊ የሆነ መረጃ መኖር መቻል አለበት። አርሶ አደሩ ህዳር ላይ ማር የሚያመርት ከሆነ ከነሐሴ ጀምሮ ምን ማድረግ እንዳለበት በየወቅቱ መረጃ ማግኘት አለበት። ያን መረጃ በሞባይል ኤስኤምኤስ መረጃ ልክላቸዋለሁ። እንደገና እዛ የእኔ ሰርቶ ማሳያ ላይ ለጥፍላቸዋለሁ። ማሩ ደግሞ ሲደርስ እኔ ሳይት ላይ ስለማረጋግጥ መብሰሉን፣ ማሩ መድረሱን ማር ቁረጡ እላቸዋለሁ። ማራቸውን ያወጣል። ስለዚህ እነሱ ጋር ሆኜ ይሄን ቴክኖሎጂ ይሄን መረጃ ለእነሱ መስጠት እና ሁልጊዜ ከእነሱ ጋር መኖሬ በአንድ አመት ውስጥ አንድ አርሶ አደር በአማካይ አንድ መቶ ሰማንያ አምስት ኪሎግራም ማር ነው ያመረተው ከአስር ቀፎን። እኔ ደግሞ እንደገና ደግሞ ለእነሱ ፕሮጀክቱን ሳጠናው ያወጣሁት አጠቃላይ ገቢ አለ ይህን ገቢ ደግሞ ከፍ እያደረጉ ሲሄዱ ሲሄዱ እነኚህ ወጣቶች ቢያንስ ገበያቸው በወር ከዩኒቨርሲቲ ከሚመረቅ ወጣት ጋራ እኩል ይሆናል። እንደገና ደግሞ እነዚህን ወጣቶች ሌሎችን አርሶ አደሮች በመከታተል ጥሩ ማር ሲያመጡ ኮሚሽን ይከፈላቸዋል። ይህ ገበያቸውን ይጨመርላቸዋል። አሁን አምነዋል። ማራችን እያመረትን አካውን መጠበቅ መንከባከብ ይቻላል በሚለው መሰረተ ሀሳብ ተግባብተን እነሱ ብቻም ሳይሆኑ ሌሎችንም አርሶ አደሮች የማሳመን በየስብሰባቸው ይህን ጉዳይ የማንሳት ስራም እየተሰራ ነው ያለው። እነ በዚህ ጀርመን ሀገር አደጋ ላይ የምትገኝ ፍጥረት ናት። ብዙ ጥረት እያደረጉ ነው ንብን ለማትረፍ ኢትዮጵያስ እንዴት ነው ትክክል። አሁን አውሮፓ ላይ የዚህ የኮሎኒ ኮላፕስ የሚሉት ትልቅ ችግር እየገጠማቸው ነው ያለው። ይህም ችግር ደግሞ እዛ በመግጠሙ በአሁኑ ሰዓት አብዛኛው የአውሮፓ ገዢዎች ትኩረታቸውን ወደ አፍሪካ አድርገዋል። አሁን ማር ከላቲን አሜሪካም ያገኛሉ፣ ግን ኦርጋኒክ ማር ስለሆነ ገበያው ላይ በጣም የሚፈለገውና ጥሩ ጥቅም የሚያስገኝ ከሌሎች አካባቢ ላይ ትኩረት አድርገዋል። ግን ከላቲን አሜሪካም ወደ አፍሪካ ትኩረት ያደርጉበት ምክንያት እነሱ የዚህ የኬሚካሉ ችግር አለ፣ ተጽዕኖ አለ። አፍሪካ ላይ ግን ብዙም ችግር የለም። ከአፍሪካ ደግሞ ኢትዮጵያ ላይ በጣም ትኩረት አድርገዋል። ለምንድን ነው ያ የሆነው? ኢትዮጵያ አሁን በአሁኑ ሰዓት በማር የማምረት አቅምም ሆነ በምናመርተው ማር ከዓለም አስረኛና ከአፍሪካ አንደኛ ነው። እኛ ሀገር ጥሩ ምርት አለ። ግን በዛው መጠን ደግሞ አቅማችንን በደንብ አሟጠን እንዳንጠቀም ያደረጉን ደግሞ የቴክኖሎጂ ሽግግር አንዳንድ ችግሮች አሉ። እነኛን ችግሮች ደግሞ ለማስተካከል አሁን እውነት ለመናገር መንግስት ጥሩ ትኩረት እያደረገ ነው ያለው። መጀመሪያ ንብ እርባታውን እንቅስቃሴ የሚከታተለው የመንግስት አካል ብዙም ትኩረት አልተሰጠውም ነበር። ግን አሁን የእንስሳት ሀብት ልማትን የሚከታተል በሚኒስቴር ደረጃ ተቋቁሞ ከክልል ዞን ወረዳ ድረስ በጥሩ ሁኔታ ስለተደራጀ አሁን ድጋፉ እንቅስቃሴ በጣም በጣም ጥሩ ነው ያለው። እንግዲህ በዚህ ከቀጠለ በአጭር ጊዜ ውስጥ ይሄ በባህላዊ የሚመረተው የንብ እርባታ ዘዴ ወደ ተሻሻለ በማምጣት ጥራት ያለው ማር በማምረት አርሶአደሩንም በዚህ የሚሰሩትን ድርጅቶችንም በሙሉ ሊያግዝ በሚችል መንገድ ጥሩ ስራ እየተሰራ ነው ያለው። እንግዲህ ጥሩ ይመስለኛል አሁን ያለው። ጆኒ ግርማ የመጀመሪያ ዲግሪውን በጠቅላላ ግብርና ላይ ከሰራ በኋላ በሆለታ የምርምር ማዕከል ንብ ላይ በሚመራመረው ዘርፍ ውስጥ ሰርቷል። ማር ላይ በሚሰራ የግል ድርጅት ውስጥም አገልግሏል። ከዚህም ሌላ ሁለት የድህረ ምረቃ ዲግሪዎቹን ከኔዘርላንድ ዩኒቨርሲቲ አግኝቷል። አንደኛው ጥናቱ ያተኮረው ታዲያ ኦርጋኒክ ግብርና ላይ ነው። ለዓለም አቀፍ እውቅና ያበቃው ስነ ምህዳርን የሚንከባከበው ፕሮጀክቱም ኦርጋኒክ ማለትም ከኬሚካል የጸዳ ማር አምራች ነው። ለቃለ ምልልሱ እንግዳችንን በማመስገን ለዛሬ ያልነውም በዚሁ እናብቃ። አድማጮች፣ አስተያየት ጥቆማችሁ አይለን ሸዋ እየለገሰነኝ ሰላም ሁኑ።